ዕለቱ አብይ ርዕስ ይቀርባል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በቤንች ማጂ ዞን ጉራ ፈርዳ ወረዳ የሚኖሩ ከዓመታት በፊት ከአማራ ክልል የሄዱ ሰፋሪዎች አርሶ አደሮች በአካባቢው ባለስልጣናት ተገደው ቀያቸውን እንዲለቁ እየተደረጉ መሆኑን መዘገባችን ይታወሳል። ከረጅም ጊዜ በፊት በአካባቢው እንዲሰፍሩ የተደረጉና አሁንም ድረስ በዚያው ነዋሪ የሆኑ አርሶ አደሮች የእርሻ መሬታችንን እንዳናርስና በማሳ ላይ እርሻ ያለበትን ጨምሮ በጨረታና በሀራጅ እየተሸጠባቸው መሆኑን ተናግረዋል። ይህን የአርሶ አደሮቹ ክስ እንደደረሰን የሚሏቸውን በደሎችና እንግልቶች ከሌሎች ወገኖች ለማጣራትና በችግር ውስጥ አሉ የሚባሉ ወገኖች የሚሉትን ለማዳመጥ ብዙ ጥረቶችን እያደረግን እንገኛለን። ሰለሞን አባተ ዛሬ ያደረጋቸውን ሙከራዎች ውጤት ይዟል። ይህንን መፈናቀልና እንግልት እያካሄዱ ያሉት የአካባቢው ባለስልጣናትና ፖሊስ ናቸው የሚለው አቤቱታ በርትቶ የሚሰማ በመሆኑ እነርሱን ለማግኘት መረጃው ከደረሰን አንስቶ ብዙ ጥረቶችን አድርገናል። ቀደም ሲል እንደተገለጸው የወረዳውን አስተዳዳሪ አቶ መሬሳ ጎይ በቢሯቸው ስልክ አግኝተን ለማነጋገር ካደረግነው ብዙ ጥረት በኋላ አንድ ጊዜ ተነስቶ ያነሱት ሰው ማንን እንደምንፈልግ ጠየቁኝ። የወረዳውን አስተዳደር ማነጋገር እንደምፈልግ ከነገርኳቸው በኋላ ስልኩ ተሳስቷል ብለው ዘጉት። ከዚያ በኋላም ያ ስልክ ዳግመኛ አልተነሳም። አስተዳዳሪውን አቶ መሬሳ ጎይ ይገኙባቸዋል የተባሉ ሁለት ሞባይል ስልኮችን አግኝቼ ለበርካታ ጊዜ ሞከርኩ። ስልኮቹ ዝግ መሆናቸውን የሚገልጽ ምላሽ ብቻ ነው ያገኘሁት። ቀጠልኩኝ። የወረዳው ፖሊስ አዛዥ ናቸው ወደ ተባሉት ወደ አቶ ምስክር ሞባይል ስልክም እንዲሁ ለብዙ ጊዜ ሞከርኩ። የእርሳቸውም ስልክ ዝግ ነው። እንዲህ አይነት የመፈናቀል ሁኔታ በዚያው በደቡብ ክልል ውስጥ ቀደም ሲል ተፈጥሮ በነበረ ጊዜ ጉዳዩን በቅርብ ይከታተል ወደነበረው ወደ መላ ኢትዮጵያ አንድነት ድርጅት ደውዬ ስለ አሁኑ ሁኔታ የሰሙት የሚያውቁት ነገር ይኖር እንደሆነ ጠየኩኝ። ያገኘኋቸው የመኢአድ ተቀዳሚ ምክትል ፕሬዚዳንት አቶ ወንድም አገኘሁ ደነቀ ናቸው። አዎ፣ እውነት ነው፣ እየተፈናቀሉ ነው እኛም ጋር ባለን መረጃ መሰረት በየጊዜው ይሄ ነገር እየደረሰን ነው። ከአማራ ክልል ወደዛ አካባቢ ሄደው ጥሻውን አጥፍተው ከፍተኛ ልማት ሲያካሂዱ የነበሩ አርሶ አደሮች ላለፉት አስራ አምስት ዓመታት የኖሩና ከዛም በላይ የሆነ አሁን በተከታታይ በተለይ ባለፈው ሳምንት ጀምሮ ሁለት መኪና፣ ባለፈው ሰኞ ዕለት እንደገና፣ ያለፈው ዓርብ ዕለት እንደዚሁ ሌላ ሁለት መኪና ከጉራፋርዳ ወረዳ ወደ ቤንችማጂ ዋና ከተማዋ ሚዛን ተፈሪ እንደሄዱና በሚዛን ተፈሪ የእስር ቤት ቆይተው ደግሞ ሁለቱ መኪናዎች ወደ ጅማ በአንድ ወታደር አጃቢነት እንደወሰዷቸው ጅማ ከደረሱ በኋላ የት እንደደረሱ እንደማያውቁ እዛው ሚዛን ተፈሪ ያሉ የእኛ ፓርቲ አባላትና ደጋፊዎቻችን ገልጸውልናል። ሌሎቹ ግን ወደዛ አልሄድንም አንሄድም ብለው አትክልታችንን፣ ሚስቶቻችንን፣ ልጆቻችን፣ ህጻናቶቻችን ትተን አረጊት ጧሪ እናቶቻችንን ትተን እንትተን ያለማናቸውን ነገሮች ትተን እንዴት ሜዳ ላይ እንወድቃለን? የት እንገባለን? እዚሁ የምታረጉትን አርጉን ያሉት ደግሞ ቤንችማጂ ዞን ሚዛን ተፈሪ ከተማ ውስጥ እስር ቤት እንዳሉ ነው ያለን መረጃ። ጉዳዩ በጣም አሳሳቢና ና አሰቃቂ እየሆነ ነው ያለው። በጣም በጣም ብዙ ህጻናቶች ከቤተሰባቸው ተነጥለው በተለያዩ ጎረቤት አካባቢ ነው ያሉት። በአሁኑ ጊዜ ነፍሰ ጥሮች በጣም ችግር ውስጥ ነው ያሉት። ድብደባ አለ፣ ጥይት መተኮስም እንዳለ እዛው አካባቢ ያሉ የኛው አባላት ገልጸውልናል። ከአንድ ወር ሁለት ወር በፊት ከዚሁ ከአዲስ አበባ እዛው አካባቢ የሄደው የኛ የማዕከላዊ ቢሮ አባላችንም ያረጋገጠልን ይሄንኑ ነው። ስለዚህ ጉዳዩን በስሚ ስሚ ሳይሆን በቅርበት እናንተ በአይናችሁ እያያችሁ ትከታተሉት አላችሁ ማለት ነው? አዎ፣ አዎ፣ በየቀኑ ነው እየተከታተልን ያለ ነው። ዶክመንታችን ስም ዝርዝራቸው ራሱ እኛ ጋር አለ። ለምሳሌ ከዚህ በፊት በጉራ ፋርዳ ሌንታ ቀበሌ ውስጥ የተባረሩ ከሰማኒያ በላይ አባወራዎች የአርባ ሰባቱ ስም በዝርዝር እጃችን ላይ አለ። የወጡት እያንዳንዱን እንቅስቃሴ በየቀኑ መረጃው አለን። አባሎቻችን እዛ አሉ። እነሱ በየቀኑ ነው መረጃውን እየነገሩን ያሉት። እናንተ ለማጣራትና ምን ያህል ኤክስቴንቱ ምን ያህል ነው የሚለውንም ከአዲስ አበባ ሄደው እንደዚሁ መረጃውን ይዘውልን መጥተዋል። ዶክመንቱን ይዘው መጥተዋል። እዛ አካባቢ ያነጋገርናቸው አባቶች በጣም አሰቃቂ ነው። አንዳንዱ ለመናገር ለምሳሌ እናት ትቶ ባለቤቱን፣ ሕጻናቱን ትቶ ተሸካሚ ሆኖ በረንዳ የሚያድሩ አሁን በሚዛን ተፈሪ ከተማ ውስጥ ሁሉ ብዙ አሉ። እሱ ብቻ ሳይሆን በጅማ ውስጥ ተበትነው መሄጃ አጥተው ሳንቲም የላቸውም የተበተኑ አሉ። ወደ አዲስ አበባ ሂዱ የተባሉ ነበሩ። ከዚያ በፊት እንደምታስታውሱት መያድ ግቢ ውስጥ ነበረ ያስቀመጥናቸው ወደ መቶ አስራ አራት የሚሆኑ ብዙ የዜና ወኪሎች መጥተው አይተዋል። ታዛቢዎች አይተውታል። ከዛ በኋላ ወደ መያድ ግድም እንዳይደርሱ ከፍተኛ ጥንቃቄ ተደርጎ ነው። ወደ አዲስ አበባና መያድ እንዳይመጡ ጥንቃቄ እየተደረገ እየተጠበቁ በከፍተኛ መዋቅር ነው ያ እየተካሄደ ያለ። ስንት ይሆናሉ ለመሆኑ ሰሞኑን ከዛ ከጉራ ፈርዳ አካባቢ እየተፈናቀሉ ያሉት አርሶ አደሮች? ባለፈው አርብና ሰኞ ብቻ አንድ ጊዜ ሁለት መቶ ውስጥ ተፈናቅለዋል፣ አንዴ ደግሞ ወደ መቶ ሀምሳ እንደተፈናቀሉ ነው እኛ የደረሰን መረጃ። ለመሆኑ ምንድን ነው የሚሰጧቸው ሰበብ? እኛ በጠየቅነው መሰረት እናንተ የተቃዋሚ አባል ናችሁ ብለውናል ከዚህ በፊት አስራ አምስት ላይ ሁለት ሺ አራት ዓመተ ምህረት ዘጠኝ ሰዎች አስረው ነበረ። የስድስት ወር ስራ ተወስኖባቸው እነዚህ ሰዎች ሲወጡ የዛ አካባቢ ፖሊሶች ያናገሯቸው እናንተ የተቃዋሚ የሚያድ አባል የተቃዋሚ አባል ሆናችሁ ነው እንጂ አናስራችሁም ነበር። ለምንድን ነው እኛ ጋር መጥታችሁ የድርጅት ክፍያም አትከፍሉት? እንከፍላለን፣ ከፍለናል፣ የእናንተ አባል ነን እኛ እኮ የሚያድ አይደለንም ብንላቸውም አይደለም፣ እናንተ የሚያድ አባል መሆናችሁን ደርሰንባችኋል ነው እያሉን ያሉት ነው የሚሉት። እናንተ ተቃዋሚዎች ናችሁ ከዚህ በፊትም ይወሰንባቸዋል የሚል ፍርሃት ነው ያላቸው። ተቃዋሚዎች እዚህ መኖር የለባቸውም፣ መስዋዕትነት እንከፍላለን እስከ ማለት ነው የፖሊስ አዛዦቹ ይናገራሉ የሚሉት። ሌላው አማራን ማጽዳት የሚል ዘመቻ አለ። በዛ ያንን አማራ ማጽዳት የሚል ዘመቻም ነው እያሉ የሚናገሩት ነው የሚሉን። እዛ ባሉ ሰዎች እየደረሰን ያለው እነማን ናቸው እንደዚህ የሚሉት? የጉራፋርዳ ወረዳ ፖሊስ አዛዥና አስተዳደሩ ነው። ለማን ነው እንደዚህ ብለው የሚናገሩት? ለዛ ላሉት ተወካዮች ነው። ለምሳሌ የፖሊስ አዛዡ አቶ ምስክር የሚባለው እናጸዳለን፣ እናንተን በመስዋዕትነት እናጸዳለን፣ ብንሞት እንኳን አይቆጨንም፣ እዚህ አትኖሩም እያሉን ነው የሚል ነገር ነው እየሰማን ያለ ነው። ይህንን በአደባባይ ነው የሚናገሩት አዎ በአደባባይ ነው የሚናገሩት እኔም ጠይቅ ያለው እንዴት በአደባባይ ነው ወይ እያሉ ያሉት ይህን ነገር ነው ለእናንተ ለብቻችሁ ነው በግልጽ ነው የሚናገሩት እናጠፋችኋልን ነው የሚሉት በቃ ግልጽ የሆነ ነው ውጡ ውጡ አለበለዚያ እዚህ ምንም አትሰሩም ነው እያሉ ነው ያሉት አትክልቱስ የዘራ ነው ነገር ምንድን ነው ስንል አትክልቱን እንደፈለገ ሊሆን ይችላል። መሬቱ ግን የኛ ነው። አንድም አፈር ነቅታችሁ የምትወጡበት ነገር የለም። አትክልቱን ግን ከፈለጋችሁ ዝንጀሮ ይበለዋል እኛ የምናቅላችሁ ነገር የለም የሚል ከፍተኛ የንቀት አይነት ሁኔታ ነው ያለውና በጣም አሳዛኝ ነው ሰዎቹ የሚገልጹልን ነገር። ሰዎቹ በህጋዊነት አይደለም እዛ ጋ የሰፈሩት ሲሉ ባለስልጣናት የሚናገሩት ጠቅላይ ሚኒስትሩን የቀድሞውን ጨምሮ ማለት ነው። እንዴት ነው እናንተ የምታዩት ይህንን ክስ? ህጋዊ መሆናቸውን እኮ ከዚህ በፊት ታስታውሱ እንደሆነ እኛ ግቢ በነበሩ ጊዜ ከዛሬ ስድስት ወር በፊት እኮ መሬቱን የወሰዱበት ህጋዊ የመሬት ውል አላቸው ሁሉም። ህጋዊ ውል፣ ግብር የከፈሉበት እስከዛች እስኪባረሩባት ቀን ድረስ ያለች ሁሉም ግብር የከፈሉበት ህጋዊ ደረሰኝ አቅርበዋል እኛ ድርጅት። እሱንም ለሁሉም ለሚመለከተው፣ ለመረጃ ለሚፈልጉ ማንኛውም የሚዲያ ተቋማት በሙሉ በትነናል። እሱ ብቻ አይደለም ከየዞኑ የተሰጣቸው በየጊዜው በነበረው የመሬት ማሻሻያ አዋጅ የተሰጣቸው የተከፋፈለው ህጋዊ ሰነድ በሙሉ ይዘው እኛ ጋር መጥተዋል። እሱንም አያይዘን አቅርበናል። ይሄ ጉዳይ የተጀመረው ከዚህ በፊት ታስታውሱት የክልሉ ፕሬዚደንት የጻፉት አንድ ደብዳቤ ነበረ፣ ለዞኑ ከዛ በኋላ ነው ያ ነገር። ያንንም ለሚዲያዎች አቅርበናል። ባለፈው የተፈናቀሉት ሰዎችና ከእናንተ ግቢ የተወሰዱት ሰዎች እያንዳንዳቸው የት እንደሚገኙ፣ በምን ሁኔታ ላይ እንደሚገኙ እናንተ ታውቃላችሁ። አሁን አናውቅም። ግማሾቹ መልሰዋቸው ነበር። የተወሰኑት ወደ ሰሜን ሸዋ አካሄደው ነበር፣ ግማሾቹ በምስራቅ ጎጃም አካባቢ ነበሩ። ከዚያ ውጭ አሁን ያሉበት ህይወት በፍጹም ከኛ አቅምም በላይ ነው። ሰሞኑን ከዚያው ከሚዛን ተፈናቅለዋል ከተባሉት አንድ መቶ ሀምሳ የሚሆኑት ወደ ምዕራብ ሸዋ አምቦ መወሰዳቸውን፣ የእጅ ስልኮቻቸውን መነጠቃቸውን፣ መጨረሻቸው ምን እንደሆነ እንደማያውቁ፣ ሁለት መቶ የሚሆኑት ደግሞ እዚያው ሚዛን እስር ቤት ውስጥ እንደሚገኙ የመያዱ ተቀዳሚ ምክትል ሊቀመንበር አቶ ወንድማገኝ ደነቀ አሁን ወደ ስቱዲዮ ከመግባቴ ከጥቂት ጥቂት ደቂቃዎች በፊት ነግረውኛል። የአካባቢውን ባለሥልጣናት ለማግኘት እየጀመርነውን ጥረት እንቀጥላለን። መረጃ ባገኘን ጊዜ ይዘን እንመለሳለን።